የመጽሐፍ ቅዱስ ስርዓተ ትምህርት ጥናት በዶክተር ቻርልስ ሲራይሬ የተጻፈ በሴሳይ ደሳሌኝ የተተረጎመ። መግቢያ የመጀመሪያ አስፈላጊ ነጥብ ይህ መጽሐፍ ወይም ጽሑፍ የሚያወሳው መጽሐፍ ቅዱስ ስለሚያስተምራቸው ነገሮች ነው። ሌላ ለየት ያለ ስያሜ በመስጠት የሚያስፈልገን እውቀት ወይም ለዘመኑ የሚያስፈልግ እውነት በማለት ልንሰይመው እንችል ነበር። ግን ለምን ጽሑፉን በይዘቱ መሰረት ተገቢ ስም እንስጠውና የመጽሐፍ ቅዱስን ትምህርት ለመገንዘብ የሚረዳ መጽሐፍ ነው እንበለው። አንዳንዶች ለዚህ ከሺህ ዓመታት በፊት ይኖሩ የነበሩ ሰዎች ሐሳብን ለያዘ ዘመን ያለፈበት መጽሐፍ ይቅርታ መጠየቅ አስፈላጊ ነው ብለው ያስቡ ይሆናል። ይሁን እንጂ የካንት ትምህርትን ወይም የቻርለስ ዳርዊን ሐሳቦችን የሚገልጡና የሚያብራሩ መጻሕፍት አሉ። ታዲያ ከካንትም ሆነ ከዳርዊን ዘመን በፊት ስለነበረው መጽሐፍ በማስተማራችን ለምን ይቅርታ እንጠይቃለን? ከየትኛው መጽሐፍ በላይ በብዛት ታትሞ ስለተስራጨውና ጊዜ ስለማይሽረው መጽሐፍ መዘገባችንስ ለምን ለምን ቅር ያሰኛል? ዛሬ ኮሌጆቻችንና ዩኒቨርሲቲዎቻችን ስለ ስነ አእምሮ፣ ስለ ማህበራዊ ኑሮ፣ ስለ ማስተማር ዘዴዎችና ስለ መሳሰሉት ኮርስ መስጠት ተገቢና ጠቃሚ እንደሆነ ያስገነዝባሉ። ይሁን እንጂ እነዚህ የትምህርት መስኮች ሁሉ ከሰው ልጅ ታሪክ አንጻር ሲታዩ ዘግይተው የመጡ ናቸው። ስለዚህ ከማናቸውም የትምህርት መስክ ይልቅ የጊዜን ፈተና ያለፈውን መጽሐፍ ቅዱስ ማጥናት ለምን የሚያሳፍር ይሆናል? ይህን መጽሐፍ ለማንበብ ሲዘጋጁ ዘመን ስላለፈበት ወይም ከጥቂት ጊዜ በኋላ ውድቅ ስለሚሆነው ትምህርት ለማጥናት የተነሳሱ ይመስልዎ ይሆን? መጽሐፍ ቅዱስን ማጥናት ጊዜ ማባከን ነው ብለው የሚያስቡና ዘመኑ ያለፈበት በመሆኑም ክለሳ እንደሚያሻው የሚያምኑ አሉ። እንዲህ የሚያስብ ሰው የሚያስፈልገው ወደ እስራኤል በመሄድ የአገሪቱ መሪዎች ከመጽሐፍ ቅዱስ ትንቢቶች በመጥቀስ የሚሰጧቸው መመሪያዎች ምን ያህል ተፈጻሚነት እንዳገኙ በዓይኑ አይቶ መመስከር ይሆናል። ሪደርስ ዳይጀስት የተባለው መጽሔት እንኳን በነሐሴ 1966 እንደ አውሮፓውያን አቆጣጠር ባወጣው እትም ላይ ዘመን የማይሽረው የመጽሐፍ ቅዱስ ጠልቆ የመግባት ችሎታ በሚል ርዕስ ያሰፈረውን ጽሑፍ መመልከቱ ሌላ በቂ ግንዛቤ ሊያስጨብጥ ይችላል። በጣም የሚያስደንቀው ሌላ ነገር ደግሞ አያሌ ሰዎች ብዙ ጊዜ ከማይጠበቅ የሕይወት አቅጣጫ ወደ መጽሐፍ ቅዱስ እውነት በመመለስ ላይ መሆናቸው ነው። ስለዚህ መጽሐፍ ቅዱስን ማጥናት ለዚህ ዘመን እጅግ ወቅታዊና ተገቢ ይሆናል። በዚህም ምዕራፍ ርዕስ እንደ ተጠቀሰው አንባቢያን ልናውቀው የሚገባን የመጀመሪያ አስፈላጊ ነጥብ ወይም ፍሬ ሀሳብ እነሆ እንደሚከተለው ቀርቧል። ማንኛውም ሰው ለሚያስበው ሆነ ለሚያደርገው ነገር ሁሉ የስልጣን መሰረት አለው። አንዳንድ ጊዜ የስልጣን ውስብስብ ነው። ምክንያቱም የስልጣን ምንጮች የተለያዩ ከመሆናቸውም በላይ ሰዎች የስልጣን መሰረት እንዳላቸው ከተውኑ ባለመረዳታቸው ነው። ይሁን እንጂ ማንኛውም ሰው የስልጣን መሰረት አለው። ለማስረጃ ኃይል ጥቂቶቹን እንጥቀስ። ከክርስትና እምነት ውጪ ከሆኑት ሃይማኖቶች እንደ ሂንዱይዝም ወይም ምስልምና ተከታይ የሆነ ሰው የእነዚያን የእነዚህን ሃይማኖቶች ትምህርትና መጻሕፍቶቻቸውን ይቀበላል። እውነተኛ ተከታይ እስከሆነም ድረስ ራሱን ለትምህርቱ ተገዢ ያደርጋል። በመሆኑም እንዲህ አይነቱ ሰው ክርስትናን ይቃወማል። ምክንያቱም ክርስትና አማኙ የስልጣን ምንጩ አድርጎ ከተቀበለው ትምህርት ጋር አይጣጣምለትም። ከሃዲ ወይም ኤቲስት የሆነ ሰው እግዚአብሔር የለም ይላል። ከዚህም የተነሳ መለኮታዊ ከሆነ ኃይል የሚመነጭ ምንም አይነት ተአምር ወይም መገለጥ ይኖራል ብሎ አይጠብቅም። ለህይወቱም መመሪያ ሌላ ውጫዊ ባለስልጣን አይሻ። መሰረታዊ እምነት የተሳሳተ ከሆነ ጠቅላላ የትምህርተ መለኮቱ አሰራር መለወጥ አለበት። አግኖስቲሲዝም የተሰኘው የፍልስፍና ዘርፍም ቢሆን የሚከተለው መስመር ከዚህ ከታወቀው የክህደት ትምህርት ወይም ኤቲዝም ጋር የሚቀራረብ ነው። እንደ ኤቲዝም በደፈናውና በድፍረት እግዚአብሔር የለም ሳይል ለዘብና ለስለስ ብሎ እግዚአብሔር መኖሩን ማንም ሊያውቅ አይችልም ይላል ይህ ነው። አግኖስቲክሳውያንን ወይም አግኖስቲክስ የሚማሩበት የሚመሩበት የእምነት አቅጣጫ ይህ የእምነት መሰረት በሰው ልጅ የማወቅ ክህሎት የሚፈርስ ቢሆንም አግኖሳዊው ግን እንደ መሰሎቹ ማወቅ አይቻልም ይላል። በምንኖርበት ዘመን ነገሮችን ሁሉ ጥቁርና ነጭ ብሎ በቀላሉ መነየት ያስቸግራል። ስለሆነም የሰነ አመለካከቶችን በማሻማ አኳን መመደቡ ቀላል አይደለም። ለምሳሌ ኒው ኦርቶዶክስ የተባለው እምነት የስልጣን ምንጩ ክርስቶስ እንደሆነ ይገልጣል። ይህም ትምርቱን ጠልቀን እስከምን መረመረውና ሀሳቡ ምን እንደሆነ እስከምናውቅ ድረስ መልካም ይመስላል። ይሁን እንጂ ፓርቲያን የተባለው ከዚሁ የእምነት እምነት سنመለከት የስልጣን ምንጩ ክርስቶስ እንጂ መጽሐፍ ቅዱስ አይደለም። ምክንያቱም መጽሐፍ ቅዱስ የተሳሳተ ነው ይላል። መጽሐፍ ቅዱስ የተሳሳተ ከሆነ ስለ ክርስቶስ የሚያስረዳን ብቸኛው መጽሐፍ ነውና እምነታችንን መስረት በማድረግ በዘፈቀደ ስልጣን እንዲኖረው ካላደረግን ክርስቶስ እንዴት ባለ ስልጣን ይሆናል? በዚህ ዳቀለ አስተሳሰብ ሳቢያ የባርቲያን እምነትና ስብከት እውነት ይምሰል እንጂ ልብ ብሎ ላጤ ነው ግን ለዘብተኞች ወይም ሊብራልስ ለዘመናት ሲያስተምሩት ከነበረው እምነት እምብዛም አይለይም። የለዘብተኛነት እምነት ወይም ሊብራሊዝም የስልጣን ምንጩ ሰው ራሱ በተለይም ያስተሳሰብ ችሎታው ነው ይላል። ለዘብተኛ ለሆነ ሰው መጽሐፍ ቅዱስ የሰው የአስተሳሰብ ውጤት ሲሆን ይዘቱም ሰው ስለ እግዚአብሔር ስለዚህች ዓለምና ስለ ራሱ ያለው አስተሳሰብ ውጤት ብቻ መሆኑን ይገልጣል። ባጭሩ ለዘብተኛነት መጽሐፍ ቅዱስ የሰውን ሃይማኖታዊ እምነት ታሪካዊ እድገት የሚያሳይ ይሁን እንጂ የመለኮት ተሳትፎ ሳይኖርበት የተጻፈ ነው ስል ያስተምራል። ከዚህም በመነሳት ሞራል የሰው አእምሮ ውጤት ነው ከሚለው መደምደሚያ ይደርሳል። ምንም እንኳን ለዘብተኞች በታሪክ ከነበሩ ትላላቅ ሰዎችና ከኢየሱስ ትምህርቶች የወሰዷቸው የሥነ ምግባር መመሪያዎች ቢኖሯቸው መሠረታዊ ሐሳባቸው ግን ማንኛውም ሰው የራሱ ህይወት መመሪያ ደንቦች ሊደነግግ ይችላል የሚል ነው። በሌላ መልኩም እግዚአብሔር ሞቷል የሚለው ፍልስፍና ዘርፍ ተከታዮች የሚያሰራጩት ትምህርት ከለዘብተኞችም ብዛም የተለየ አይደለም። እነዚህ የሥነ መለኮታውያን በትምህርታቸው የኢየሱስን ስም ላይስሙላ ያህል ቢጠቅሱም የሥነ ምግባሩ ወሳኝ ያው ግለሰቡና ህብረተሰቡ ነው ከማለት አይርቁም። እግዚአብሔር በሰዎች አስተሳሰብና ህይወት ውስጥ እንደገና እንዲገለጥ ከተፈለገ ለተወሰነ ጊዜም እንደ ቢሆን እንደሞተ ተቆጥረን ልንረሳውና ስለ እርሱ መነጋገር ልናቆም ይገባል በማለት ያስተምራሉ። ይህም ተደርጎ ቢገለጥ እንኳን መጠሪያው ወደፊት በሚደርስበት ሌላ ስም ይሆናል ይላሉ። ስለዚህ በነሱ አባባል ከሃይማኖት ለሚገኝ ስልጣን ምንጩ የሰው አእምሮ ነው። ይህ ዘመን አመጣሽ ትምህርት ከአዝጋሚ ለውጥ ወይም ኢቮሉሽን እምነት ጋር ተዳምሮ ሰባቢውን መሰረት ያጠናክረዋል። በክርስትና የስነ መለኮት ትምህርት ዙሪያ ደግሞ በቅድሚያ ካቶሊኮችን ብንመለከት የሮምን ቤተ ክርስቲያን የስልጣን ምንጭ አድርገው እንደሚቀበሉ እንረዳለን። በመጽሐፍ ቅዱስ ቢያምኑም ቃሉን የመተርጎሙ ስልጣን የቤተክርስቲያኑ የቤተክርስቲያኒቱ ነው ይላሉ። ስለዚህ ለእነሱ የሮም ቤተ ክርስቲያን የመጨረሻዋ ባለስልጣን ስትሆን የምታስተላልፈው ትእዛዝ ሁሉ ተፈጻሚነት አለው። የወንጌላውያን ክርስቲያኖች የስልጣን መሰረት ግን በእግዚአብሔር መለኮታዊ መገለጥ ላይ አተኩራል። ለምን በመጽሐፍ ቅዱስ ስለተመስርቷል አላለም ብላችሁ ትገረሙ ይሆናል። እግዚአብሔር ራሱን በተለያየ መልክና ሁኔታ ገልጧል። ስለዚህ መጽሐፍ ቅዱስ የእግዚአብሔር መለኮታዊ መገለጥ አንዱ ክፍል ሆኖ ይጠቀለላል። እነዚህ ሁሉ ለክርስቲያን የሥልጣን ምንጮች ናቸው። እግዚአብሔር በሥነ ፍጥረት፣ በታሪክ ውስጥና በተለያዩ ሁኔታዎች ለምሳሌ በምህረት ሥራው በተአምራት ለነቢያት በሰጠው ትንቢትና ባሳየው ራእይ ወዘተ ራሱን ገልጧል ከሁሉም ሌላ እግዚአብሔር ራሱን በክርስቶስና በቃሉ ነው የገለጠው። ሥነ ፍጥረት ስለ እግዚአብሔር የተወሰነ ነገር ይነግረናል። ግን ሁሉንም አይሆንም፣ እንደዚሁም የዚህ መጽሐፍ ዓላማ አይደለም እንጂ ታሪክን በክርስትና መስፈርት አንጻር ማጥናት እጅግ ጠቃሚ ነው። ያም ሆኖ ስለ ክርስቶስ የምናውቀው ከመጽሐፍ ቅዱስ በምናገኘው እውነት ነው። የእግዚአብሔር መለኮታዊ መገለጥ የሆነውን መጽሐፍ ቅዱስ ማጥናት ክርስቲያን ያለውን የስልጣን መሰረት እውቀት ለመረዳት ወሳኝ ነው። እስካሁን የስልጣን መሠረታቸውን የቃኘነው የተለያዩ ሃይማኖቶች ጥልቅ እምነት አላቸው። ስለዚህ ክርስቲያንም ይህ ነው የማምነው የሚለው ነገር ሊኖረው ይገባል። ታዲያ አንድ ሰው ስለ እምነቱ ሲያጠና እግዚአብሔር በሰጠው አእምሮ መጠቀም ይገባዋል። የመጽሐፍ ቅዱስን ትምህርት ዋና ዋና ሐሳቦች መረዳቱ ቀላል የምሰል እንጂ እውነቱ ግን የተለየ ነው። ትምህርቱን ለመረዳት ጥልቅና ሰፊ ምርምርን ይጠይቃል። በመሆኑም ትኩረታችን በመጽሐፍ ቅዱስ በሚገኘው የስልጣን መሰረት ክልል ላይ መሆን ይገባዋል። አንድ ሰው የመጽሐፍ ቅዱስን እውነት ያለ ጥርጥርና ምርምር ሊቀበል የሚችል ከመሰለው ተሳስቷል። እርግጥ የመጽሐፍ ቅዱስን እውነት በሙሉ ለመረዳት የግሪክን፣ የብራይስጥንና ሌሎችን የሴማውያን ቋንቋዎች ማወቅና ማጥናትን ይጠይቅ ይሆናል። እንዲሁም ከዚህ በፊት የነበረውንና አሁን ያለውን የሥነ መለኮት ትምህርት ይዘት፣ የቤተ ክርስቲያንን ታሪክና ሌሎችንም ትምህርቶች ጠንቅቆ ማወቅን ይጠይቃል። ከዚህም ሌላ አመለካከታችንን በማስፋት ቀደም ሲል ያልተገነዘብናቸውን እውነቶች እንድንረዳ የእግዚአብሔር እርዳታ ያሸናል። ቃሉ አዲስ የእውቀት ወጋገን ስለሚፈነጥቅልን ስለ ዓለምም ሆነ ስለራሳችን ያለን ግምት ይለወጣል፣ ሕይወታችንም ትርጉም ያለው ይሆናል። ምናልባት እስካሁን የተነጋገርንበት መሰረተ ሀሳብ ከጥርጣሬ ላይ የጣለው ሰው ቢኖር ይህ መጽሐፍ ይህን መጽሐፍ ማንበብና ማጥናቱ እንዲገፋበት እናሳስበዋለን። ፍርድ ከመስጠት በፊት መጽሐፍ ቅዱስ ስለ ራሱ የሚለውን ማወቅ አይሻልም? በመጀመሪያ ከምስክሮች ሳይሰሙ ቀና ፍርድ መስጠት አይቻልም። ስለዚህ ስለ ስልጣን መሰረት ያለው እምነት ባይጠነክር እንኳን ለምን መጽሐፍ ቅዱስ ስለ ራሱ የሚለውን አያጤኑም? በእንደዚህ አይነቱ አነስተኛ መጽሐፍ አንድን ትምህርት ተመለኮት ለመደገፍ ማስረጃ የሚሆኑ ጥቅሶች ሁሉ ማስፈር አይቻልም። ስለሆነም ብዙዎቹ ጥቅሶች አንባቢው ከመጽሐፍ ቅዱስ ውስጥ ከሚያገኛቸው ሌሎች ማስረጃዎች ጋር ሊያገናዝባቸው ይገባል። ስለ ሥነ መለኮት ትምህርት የተጻፉ አንዳንድ መጻሕፍትን በጣም ብዙ ጥቅሶች ይደረድራሉ። ይህ ስህተት አይደለም። ቢያንስ ነጥቡን የሚደግፉ ብዙ ጥቅሶች እንዳሉ ያሳያል። ነገር ግን አንባቢው በዚህ ረጅም ዝርዝር ተሰላችቶ አንዱንም ሳይመለከት ያልፋል። ለዚህ ስባል በዚህ መጽሐፍ የተመለከቱት ጥቅሶች የተወሰኑ ናቸው። የተዘረዘሩትም በጠቃሚነታቸው ቅደም ተከተል ነው። መጽሐፍ ቅዱስ በእርግጥ ስለ እነዚህም ሆነ ስለ ሌሎች የተለያዩ ጥቅሶች ያስተምራልን ብለው ለማረጋገጥ ስሉ እንደሚመለከቷቸው ተስፋ አደርጋለሁ። ወደዚህ ጥናት ከመግባቶ በፊት ማበረታቻ የሚሆን ቃል ይሁንልዎ። መጽሐፍ ቅዱስ የሚያስተምረውን ሁሉ እንዲረዱ የእግዚአብሔር እቅድ እንደሆነ ይወቁ። ይህ ማለት ግን መጽሐፉን አንድ ጊዜ ከዚያም አልፎ በሕይወትዎ ዘመን ሁሉ በማንበብ እውነቱን ሁሉ ይጨብጣሉ ማለት አይደለም። ነገር ግን ብዙ ልማሩና ሊያውቁ እንደሚችሉ እርግጠኛ ይሁኑ። እግዚአብሔር ሊገባን በሚችል ቋንቋ ነው የሚነግረን። ከዚህ ግንዛቤ በመነሳት እርሱ የሚናገረው ሁሉ እርግጥ እንደሆነ ይመኑ። ያልተረዱት ነገር ቢገጥሞ ደጋግመው ይመልከቱት። እንዲሁም መንፈስ ቅዱስ እውነቱን ሁሉ በመግለጥ እንዲረዳዎ የተሰጠውትን የተስፋ ቃል እያስታውሱ ዮሐንስ 16 13 አንደኛ ቆሮንቶስ 2 12